በቤኒሻንጉል ጉምዝ ክልል በከማሼ ዞን በሎጂጋን ፎይ ወረዳ በሁለት ግለሰቦች ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉን የክልሉ መንግሥት አስታውቋል። ግጭቱ ከብሔር ግጭት ጋር የሚገናኝ ነገር የለውም ብሏል ቢሮው። በሌላ ዜናም ነቀምቴ ከተማ ውስጥ በተነሳ ግጭት የሶስት ሰው ሕይወት ማለፉ ተገልጿል። የአረና ትግራይ ቃል አቀባይ ጥቃቱ ብሔር ላይ ያነጣጠረ ነው ብለውታል። ጽዮን ግርማ ተጨማሪ አላት። በቤንሻንጉል ጉምዝ ክልል አርብ ዕለት በተፈጠረ ግጭት የስምንት ሰዎች ሕይወት መጥፋቱን የክልሉ መንግስት አስታውቋል። ግጭቱም የብሔር ሳይሆን በአንድ የአስረኛ ክፍል ተማሪ ሞት ምክንያት በቂም በቀል የተፈጠረ ነው ብሎታል። ማምሻውን የቤንሻንጉል ጉምዝ የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔስቶን ሲል አነጋገራቸው ነበር። ከማሽቶን ቤንሻንጉል ጉምስክ ላይ መንግስት ከማሽቶን በደረጅ ጋንፎ ወረዳ በለው ደደሻ ቀበሌ ነው የሚባለው አካባቢው ሀሙስ ማታ ሌሊት የግለሰቦች ግጭት ነበረ። አንድ ግለሰብ መንገድ ላይ ጠብቆ አንድ ሰው ገድለው ሟቹ ወጣት ነበረ። የሟች ቤተሰቦች ወደ ቀብር እየተሄደ እያለ የሟች ቤተሰብና ወጣቶቹ በደም ፍላት ተነሳስቶ ሌሎች ግለሰቦች ላይ ግጭት ፈጠሩ። ከዛም በኋላ ፖሊሶች ያው የመከላከል ስራ እየሰሩ በግጭቱ ምክንያት ወደ ስምንት ሰዎች ምቶ አርብ ጠዋት ጀምሮ እስከ ረፋዱ ግጭት ነበረ። ከአርብ ረፋድ ላይ ጀምሮ በማረጋጋት ህዝቡን በመዋየት ወደ ኖርማል ኑሮ እንደገባ ነው ባለኝ መረጃ። ይሄ ነገር እንግዲህ ከተለያየ ቦታ እንደሚሰማው የብሄር ግጭት እንደሆነና የአካባቢው ተወላጆች እዛ አካባቢው በሚኖሩ የአማራ ተወላጆች ላይ ይሄንን ድርጊት ፈጽመዋል የሚል ወደ ብሄር ግጭቱ በግለሰቦች ሆኖ በኋላ ላይ ወደ ብሄር የተቀየረበት ሁኔታ አለ ማለት ነው። አጠቃላይ ግጭቱ ምንም አይነት ብሔር ተኮርም ሆነ ሌላ ፖለቲካ እንደምታ የሌለው ነው። የግለሰቦች የቂም በቀል ግጭት ነው ቶታሊ። ይሁን እንጂ ጠዋት ላይ የሟች ቤተሰቦች እርምጃ ሲወስዱ፣ ሌሎች አንዳንድ ኃይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ሕዝቦች ናቸው። እነዚህ ስምንቱ የሞቱት ማን ናቸው? ምን አይነት ሰዎች ናቸው? ወጣቶች ናቸው? አዛውንቶች ናቸው? ምን አይነት ሰዎች ናቸው? ስምንቶቹ ዲቴል የምርመራ መዝገቡ ሲመጣ እሱ በጸጥታ መዋቅሩ የሚሰጥ ሆነው አጠቃላይ በመረጃ ደረጃ ትላልቅ ሰዎች ናቸው ተብሎ ነው መረጃ የደረሰን፣ በአሁኑ ሰዓት ላይ ማለት ነው። ንብረት መቃጠለስ የተቃጠሉት ቤቶች የተቃጠለ ቤት አሁን በማጣራት ሂደት ላይ ያለ ነው። ሁሉንም ነገር አጣርተን ለሚዲያ መግለጫ እንሰጣለን ብለን ያለ ነው። እስካሁን ድረስ በተጣራው መሰረት ግን አንድ ዘጠኝ የሚሆኑ ጎጆ ቤቶች በግጭት ሳቢያ የተቃጠሉ መሆኑን ነው ያጣራ ነው። ምን ያህል ሰው ታሰረ? ይሄን ድርጊት ፈጽሟል ተብሎ እስካሁን ድረስ በተጣራው ሂደት ወደ አስራ ሶስት የሚደርሱ ተጠርጣሪዎች ተይዘዋል። አሁንም የማጣራት ሂደቱ በምርመራ ቡድን እየተካሄደ ነው ያለው። ቤንሻንጉል ላይ እንደዚህ አይነት ነገር ያጋጥማል? ከዚህ በፊት ከዚህ በፊት እንደዚህ አይነት ነገር ተከስቶ አያውቅም። ጉዳዩ የግለሰብ ቂም በቀል ነው። እሱን ዝርዝር መረጃውን አጠቃላይ የምርመራ ሂደቱ ከተጠናቀቀ በኋላ የምናቀርበው ነው። ማንኛውም ግለሰብ ማዕከል ውስጥ ግጭት ሊከሰት ይችላል፣ ግን ልጁ ወጣት ስለሆነ ወጣቶች ናቸው። አሁን በደም ፍላት ተነሳስቶ ይህንን እንትን ለማድረግ የቻሉት ማለት ነው። የአስረኛ ክፍል ወጣት ተማሪ ነው መጀመሪያ ተገሎ የነበረው። ይሄ ነገር መፈናቀልን አስከትሏል። አንድም ሰው የተፈናቀለ የለም። በአጠቃላይ እዚ አካባቢ ያሉ ሰዎች በሙሉ የአካባቢ ማህበረሰብም የአካባቢ አመራሮችም በአጠቃላይ በመረባረብ እዚህ ግጭት የተፈጠረበት አካባቢ ያለውን የመጀመሪያው እርምጃ የተወሰዱ ግጭቱ ወደ ሌሎች ቀበሌዎች እንዳይሰፋ የመከላከል ስራ ነው የተሰራ። ከዛም በኋላ ደግሞ በግጭቱ የተጎዱ ሰዎችን አሰባስቡ እርዳታ የማድረግ ና ድጋፍ የማድረግ ስራ ነው የተሰራው። በሌላ በኩል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቀናቸው ነበር። ስብሰባ ላይ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል በፌስቡክ ገጻቸው ላይ ጉዳዩን የክልሉ የባዕዴን ማስተባበሪያ ጽህፈት ቤት እየተከታተለው መሆኑን ግጭቱ የተፈጠረውን በሁለት ግለሰቦች የግል ቂም ምክንያት መሆኑን ጠቁመው በአሁኑ ሰዓትም በቦታው መረጋጋት መስፈኑን ና አስራ አንድ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረው ተናግረዋል። በሌላ ዜና በዛሬው እለት በነቀምቴ ከተማ የሶስት ሰዎች ህይወት ማለፉ እየተነገረ ነው። በነቀምቴ ከተማ ነዋሪ የሆነና ስሙን መጥቀስ ያልፈለገው ወጣት ሰላማዊ በሆነ መንገድ በከተማው ሲከበር የነበረ የኤሬቻ በዓልን ለመረበሽ የሞከሩና ቦምብ ሊያፈነዱ ያሉ ሰዎች ሲያዙ አይቻለሁ ይለናል። ነቀምቴ ትናንትና የኤሬቻ በዓል ነበረ። በኤሬቻ በዓሉ ላይ የማይታወቁ የኦሮሞ ብሄር ያሉኑ ማለት ነው ቦምብ ምናምን ይዞ ተያዙ። እነሱ አሁን ያው ቁጥጥር ስር በኦሮሚያ ፖሊስ ምርመራ የተደረገባቸው ነው። አሁን ሆስፒታል መግባታቸውን እንጂ መሞታቸውን አላየሁም። ሆስፒታል እንደገቡ አውቃለሁ። ረብሻ ተነስቶ ነበረ። በዛ በዓል ላይ ረብሻ ምንም አልተነሳም። በኦሮሚያ ፖሊስና ፎሌ ተብሎ የተመረጡ ልጆች አሉ። በእነሱ ነው የተያዙት። እነሱ ሲደበደቡ አይቻለሁ፣ ግን መሞታቸውን አላየሁም። ነጋ ነው የተያዙት። አንዱ ሬቻው ማለት ነው። በወንዙ በአባ ገዳ አካባቢ ተደርሶ እዛ ፎሌዎች ያዙት እዛው በልጆች ተመቶ እንደተጎዳ አውቃለሁ፣ ግን መሞቱን ያው እርግጠኛ አይደለሁ። ዛሬ ደግሞ እንደገና ዛሬም አረ ሰዎች እንደተያዙ ነው ሲደበደቡ አይታል አንተ ባይነ የዛሬውን አላየውም። ያው አንዱ በአድማ በታኝ የሚባሉ የጠበቃ ኃላፊዎች አሉ ነሴስ ቦምብ ሲለቁበት በጃጅ በጪስ ቦምብ ነው ተቃጠለ። ያው ሰውዬ ሮጦ እዛ ሲገባ በጃጅ ሹፌሩ አቁም ስሎ እንዲ ይሰላሉ ው በጥበቃ ጪስ ቦምብ እንደተመታ ነው የምናውቀው። የአረና ትግራይ ፓርቲ ሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው በነቀምቴ ከተማ የተደረገው ጥቃት በብሔር ላይ ያተኮረ ነው ብለዋል። ከነቀምቴ አካባቢ ተደውሎ እንደተነገረን ከሆነ ሶስት የትግራይ ተወላጆች እንደተገደሉ ነው። የዜር የላቸውም ያው የክልሉ የጸጥታ ሀይሎች እያሉ እኔ የተገደሉትና ግድያውም በኦህዴድ እንደተፈጸመ ነው የደረሰን መረጃ። ይሄንን መረጃ ያጣራችሁት መረጃ ነው? ከአካባቢው ብዙ ተማሪዎችም ወጥተዋል ከትምህርት ቤቱም እና ደውለው ከዛ ነው ስልክ የተነገረን ከተማሪዎች ነው ኢንፎርሜሽን ያገኘ ነው እና ሰዎቹ በጣም ዘግናኝ በሆነ ሁኔታ ተጋሩ በመሆናቸው ብቻ ነው የተገደሉት ነው ያለን መረጃ አንዱም ይሄንን መረጃ በእናንተ በኩል የተጣራ ለማድረግ ለምሳሌ የሟቾችን ማንነት ቤተሰባቸውን ምን እንደሆኑ ለማጣራት ጥረት አድርጋችኋል በተመሳሳይ ትናንትም እንደዛ አይነት ኢንፎርሜሽኖች ነበሩ ዛሬ ነው የተገደሉት እና ስማቸውም አድራሻቸውም ለማጣራት የሞከርን ነው ተማሪዎቹም ግን ለራሳቸውም እየሸሽ ነው ያሉት። መረጃው በተገቢ መልኩ ሊያጣሩ አልቻሉም። ይሄ ነው ምክንያቱም ከታወቁ ሊገደሉ ይችላሉ፣ ሊደበደሩ ይችላሉ የሚል ስራቻ አለ እና በዚህ ሁኔታ ነው ያለው። ይሄ ድርጊት የተፈጸመው በኦህዴድ ነው ብለዋል። ኦህዴድ የብሔር ጥቃት እየፈጸመ ነው እያሉ ነው። ኦህዴድ ብቻ ሳይሆን እንደ ኢህአዴግም ኢህአዴግም እንደ መንግስት ዜጎቹን ሰላምና ህይወት መጠበቅ አለበት። ኦህዴድም እንደ መንግስት በክልሉ የሚኖሩ ዜጎችን ጥቃት እንዳይደርሳቸው መከላከል ነበረበት። አሁን ግድያው የጸጥታ ኃይሎችን እያዩ አጠገብ እያሉ ነው የተገደሉት እና ይሄ ሁኔታ በህወሀትና በኦህዴድ ያለው የስልጣን ሹክቻ የፈጠረው እና ኢህአዴግም ነገሮችን መቆጣጠር እንዳቃተው ነው። እኛ የምንራዳው አሁን መንገዱ እዛ አካባቢ ያሉ ሰዎች ማነጋገር ነው። ያው በተለያዩ ምክንያቶች እናጣራለን፣ መረጃው ይደርሰናል። አሁን ባለፈው በአካባቢ የተገደሉትን ከሰላሳ አመት በላይ ያደረጉ ዜጎች ናቸው። በደርግ ጊዜ በኃይለ ስላሴ ጊዜም የነበሩ ናቸው እና በተለያዩ መንገዶች ኢንፎርሜሽን እናገኛለን፣ እናጣራለን። እና በአጠቃላይ ሲታይ ግድያው በህዝብ የተፈጸመ ነው ብለን አናስብም። ምክንያቱም በሰላሳ አመት ከዛ በላይ ከኦሮሞ ህዝብ አብሮ የኖረ ህብረተሰብ የትግራይ ሰው አሁን ደርሶ ግድያው ሲፈጸምበት ከስልጣን ሽኩቻ የተነሳ ነው ም የነቀምቴ ከተማ የኦህዴድ ጽህፈት ቤት ኃላፊ አቶ ጸጋዬ አብዲሳ ስለ ሁኔታው ተጠይቀው በእጃቸው ላይ የተሟላ መረጃ እንደሌላቸው ገልጸው ባላቸው መረጃ ግን ወጣቶች ቦምብ ይዘዋል በሚል የጠረጠሩትን ሁለት ሰው በድብደባ ህይወት ማጥፋታቸውን ነው። ትላንት አንድ ሰው ዛሬ ደግሞ አንድ ሰው ህይወት ጠፍቷል ብለዋል። በሌላ በኩል ይህንን በተመለከተ አጠቃላይ መረጃን እንዲሰጡን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው ስለማይሰራ ልናገኛቸው አልቻልንም። ነገር ግን ነቀምቴም በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ በዛሬው ዕለት በነቀምቴ ከተማ በተፈጠረ ሁከት ሶስት ዜጎቻችን ውድ ህይወታቸውን አጥተዋል፣ በግልና በመንግስት ንብረት ላይም ጉዳት ደርሷል ብለዋል። አያይዘውም የኦሮሚያ ብሔራዊ ክልላዊ መንግስት በሰው ህይወትና በንብረት ላይ በደረሰው ጉዳት የተሰማውን ጥልቅ አዘን ለመግለጽ እንወዳለን። የክልሉ መንግስት የሁከትና የብጥብጥ ተግባሮችን አጥብቆ ያወግዛል ብለዋል ችግር ፈጣሪዎችን ከህዝብ ጋር በመቀናጀት ለህዝብ የሚያቀርብ ይሆናልም ብለዋል በመጨረሻም በዚህ አጋጣሚ የክልላችን ህዝብ በአንድነት በመቆም የውከት ፈጣሪዎችን የውከትና የብጥብጥ አጀንዳን በማክሸፍ የክልላችንን የሰላም የወንድማማቾችና በአንድነት በአብሮነት የምንኖርባት ክልል እንድትሆን መላው የክልላችን ህዝብ ከመንግስትና ከጸጥታ አስከባሪ አካላት ጎን በመቆም የውከትና የብጥብጥ አጀንዳዎችን እንዲታገል ጥሪያችንን እናቀርባለን ብለዋል። አድማጮች፣ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንና የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን አሁንን እንዳገኘናቸው ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።